ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው።

የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድርገውም እዚህ ጋቢና አብራኝ አለች። ሰላም እንደምን አመሻችሁ። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በአማራና በኦሮሚያ ክልል በሰላማዊ ሰልፈኞች ላይ በቀጥታ በተተኮሰ ጥይት ከመቶ በላይ ሰዎች መሞታቸውን እየገለጹ ነው።

በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር አቶ ሙላቱ ገመቹን በዚህ ጉዳይ ላይ የሰጡትን ምላሽ ይዘናል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤትንም አስተያየት ይዘናል። አቶ መሐመድ ሰይድ አስተያየታቸውን ገልጸውልናል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኤልዛቤት ትሩዶ የተናገሩታለን

We express our deep condolences to those who suffered as a result of the violence. We regret the damage to livelihoods, economic development, and the social fabric that such violence brings. Behu kato ytenissa, gudat leder resepacho yenu retenai yenu roki sara leget amacho undi hum demut ani hapti le matenai. Ymaha resep mesare tawi guninyunoto shlay beder reso gudat kafunya maza nacinen le magleza noda len.

በሌላ ዜና ደግሞ ከተለያዩ የአፍሪካ ሀገሮች በንግድና ስራ ፈጠራ መንግስትና ሕዝብ አስተዳደር ልምድ በመለዋወጥ ከ6 ሳምንት በላይ የቆዩት የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣቶችን ይዘናል። ዛሬ የዛምቢያ ወጣት እናስተዋውቃቸዋለን።

በአሁኑ ሰዓት በአምስት የተለያዩ እስር ቤቶች በመስራት ላይ እንገኛለን። ይህ ችግር በዛምቢያ የሚገኝ ችግር ብቻ አይደለም፣ በመላው አፍሪካ ያለ ችግር ነው። ጋቢና ቪኦኤ የአዲሱ የትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪዮኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ።

ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በአማራና በኦሮሚያ ክልል በሰላማዊ ሰልፈኞች ላይ በቀጥታ በተተኮሰ ጥይት የሞቱ ሰዎች ቁጥር ወደ አንድ መቶ መጠጋቱን እየገለጹ ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ በበኩላቸው እስከ ሳሬዋ ቀን ድረስ ደረሰን ባሉት ሪፖርት ወደ 86 ሰዎች ህይወት ጠፍቷል ይላሉ። ሰላማዊ ሰልፍ በተካሄደባቸው አካባቢዎች ደግሞ ሰዎች እየታሰሩና እየተደበደቡ መሆናቸውን ነዋሪዎች ይናገራሉ። መንግስት በበኩሉ ሀገሩ

አሁን ተረጋግቷል። እንዲህ ያለ ነገር የሚናገሩት የሀገሩን ሰላምና መናጋት ለሚፈልጉ አሉባልተኞች ናቸው ይላል። አድማጮች የዚህን ዜና ዝርዝር በ

ፕሮግራማችን ይዘን እንመለሳለን። ወደ ሶማሊያ ስናመራ የዩናይትድ ስቴትስ አምባሳደር በ25 አመታት ውስጥ ለመጀመሪያ ጊዜ ሞቃዲሾ ገብተው ሰነዳቸውን ለሶማሊያ መንግስት አቀረቡ። አምባሳደር ስቲቨን ሸዋርት ለአስርት አመታት ያህል የእርስ በርስ ጦርነት ሲካሄድባቸውና በአልሸባብ የአመፅ እንቅስቃሴ ስትታመስ በቆየችው የሶማሊያ መረጋጋት እንዲኖር የሶማሊያ ባለስልጣኖችን በመርዳት ተግባር ይሰማራሉ። በሶማሊያ የዩናይትድ ስቴትስ አምባሳደር የተሰየመው በሁለቱም ሀገሮች መካከል

ጠንካራ መተሳሰር ስላለ ነው። የሶማሊያ ህዝብ ሰላምን ለማስፈንና የተረጋጋ ዲሞክራሲ መንግስት እንዲኖር በሚያደርገው ጥረት የመርዳት እድል በማግኘቴ ደስታ ይሰማኛል ብለዋል አምባሳደሩ። አምባሳደር ሽዋርትዝ ይህንን ያሉት ከሶማሊያ የውጭ ጉዳይ ሚኒስትር አብዱ ሰላም ኡመር ሀድሊ ጋር ተገናኝተው ከተነጋገሩ በኋላ ነው። የቱርክ ፕሬዚዳንት

ኤድጋርዶን ሀገራቸው ከሩሲያ ጋር ያላት ግንኙነት በጣም የተለየ መልክ እየያዘ ነው ብለዋል። ኤድጋርዶን ይህን ያሉት በሴንት ፒተርስበርግ ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር ተገናኝተው ከተነጋገሩ በኋላ ነው። ቱርክ ውስጥ እንደ አውሮፓውያን አቆጣጠር ሐምሌ አስራ አምስት ቀን የመፈንቅለ መንግስት ሙከራ ከተደረገ ወዲህ ሁለቱ መሪዎች ተገናኝተው ሲነጋገሩ ለመጀመሪያ ጊዜ ነው። የቱርኩ መሪ በድህረ መፈንቅለ መንግስት ሙከራ በምዕራቡ ዓለም ነቀፌታ ስለበረታባቸውና ቱርክ ባለፈው አመት በሶሪያ ድንበር የሩ

የሩሲያን ተቃዋሚ አውሮፕላን መታ ከጣለች በኋላ ከሩሲያ ጋር ግንኙነት ለማደስ እየሞከሩ እንደሆነ ታውቋል። ዛሬ ይህን ጉብኝት ያደረጉት በሀገሮ ከባድ የፖለቲካ ሁኔታ ባለበት ወቅት በመሆኑ ሁላችንም በሩሲያና በቱርክ መካከል ያለውን ግንኙነት የማደስና የመነጋገር ፍላጎት እንዳለ ያመለክታል ሲሉ ፕሬዚዳንት ፑቲን ተናግረዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ

ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። ፌስቡክ ላይ አትቪያ ማሪክ ላይ ለምትከታተሉ እናመሰግናለን። አስተያየቶቻችሁን ስጡን። አብረናችሁ ናቸው የምናመሸው የነኩሰ ማግዘርና እኔም መስታወት አራጋው። አብረን ከአድማስ ስንሻገር እንላችኋለን።

ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በአማራና በኦሮሚያ ክልል በሰላማዊ ሰልፈኞች ላይ በቀጥታ በተተኮሰ ጥይት ከመቶ በላይ ሰዎች መሞታቸውን እየገለጹ ነው። የኦሮሞ ፌዴራሊስት ኮንግረስ እስከ ዛሬዋ ቀን ድረስ በደረሰኝ ሪፖርት ሰማንያ ስድስት የ86 ሰዎች ሕይወት ጠፍቷል ብሏል። ሰላማዊ ሰልፍ በተካሄደባቸው አካባቢዎች ሰዎች እየታሰሩና እየተደበደቡ መሆኑን ነዋሪዎቹ ይናገራሉ። መንግስት በበኩሉ

ሀገሩ አሁን ተረጋግቷል፣ እንዲህ ያለ ነገር የሚናገሩት የሀገሩን ሰላም ማናጋት የሚፈልጉ አሉባልተኞች ናቸው ይላል። ሁሉንም ያነጋገረችው ጽዮን ግርማ በዚህ አጠር ባለ ዘገባ ትዳስሰዋለች።

ባሳለፍነው ቅዳሜና እሁድ በኦሮሚያና በአማራ ክልል በተካሄዱ ሰልፎች በቀጥታ ወደ ሰልፈኞቹ በተተኮሱ ጥይቶች ሕይወታቸው ያለፉ ሰዎች ቁጥር ከአንድ መቶ መብለጡን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅቶች እየገለጹ ነው። በዚህ ቁጥር ላይም በኦሮሚያ ወደ 67 ሰው መገደሉን ይጠቅሳል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር አቶ ሙላቱ ገመቹ ፓርቲያቸው በዛሬ ዕለት ያለውን ሪፖርት ጠይቂያቸው ነበር።

ሞቱ የተባሉት ሰዎች አሁን ባገኝ እርዳታ መሰረት ሰማንያ ስድስት ሰዎች ደርሰዋል። ለጊዜው እየደረሱን የቆሰሉትን ሰዎች በትክክል እንትን አላለም። ምክንያቱም ብዙ ሰው በየቦታው ታስረዋል።

አቶ ሙላቱ ገመቹ አሁን በኢትዮጵያ በኦሮሚያና በአማራ አካባቢ በተፈጸመው ነገር ህዝቡ ሐዘን ላይ እንደሆነ ገልጸው በሰላማዊ መንገድ ጥያቄውን ለማቅረብ በወጣ ህዝብ ላይ ተኩስ መከፈቱ እጅግ እንዳሳዘናቸው ይናገራሉ። በተለይ በነቀምት፣ በአወዳይ እና በአንዳንድ ቦታ ላይ ከአስር ሰው በላይ በአንድ ጊዜ በመግደል የጅምላ ግድያ ተፈጽሟል ይላሉ። በሌላ በኩል በጎንደር ከተማ እጅግ ሰላማዊ በሆነ ሁኔታ ተቃውሟቸውን ለማሰማት የወጡ ሰዎች ቤት ለቤት ፍተሻ በማድረግ ሰዎች ተወስደው እየታ

የተሳሰሩ መሆኑን ይናገራሉ። የጎንደር ከተማ ነዋሪ የሆኑት አቶ ክንዱሽ ሀጎስ ይህ ለህዝቡ ኃላፊነት የሚሰማው መንግስት አይደለም ይላሉ። መጀመሪያ በሰላም ተቀምጦ የነበረ ሰው የሐምሌ አምስት ውስሉ ሳይደርቅ የሐምሌ አምስት እንባው ሳይደርቅ በድጋሚ ሰላም በማስከበር ሰበብ

ገብቶ ሰላም አደፍርሶ ሲያበቃ ሰላሙ ደፍርሶበት ግርግር ሲል የነበረውን ወጣት ወደ ሶስት መቶ የሚጠጋ ሰብስቦ አጉሮ ሴትም ወንድም ሳይለዩ አንድ ቦታ ላይ ነው። አጠቃላይ ሶስት ቦታ ላይ ያሉ የተያዙ ወጣቶች ከዛ ውስጥ የወጡ ሰዎችም አሉ። የተያዙት ወንድም ሴትም እጅ

እየተቀጠቀጡ መንቀሳቀስ በማይችሉበት ደረጃ ነው ያለው። እንግዲህ ይሄ በቀል ማለት ይቻላል። ህዝቡ ምን እንዳጠፋ ባላቅም፣ ጠላትን እንኳን ይህን ያህል አትበቀለው ዘር ከማጥፋት በይሸማዩ ነገር አይደለም ይሄ እና መንግስት እየሰራ ያለው ስራ በእውነቱ በጣም ፍጹም አምባገነናዊ የሆነ ስራ እየሰራ ነው። ይህ ደግሞ ለዚች ሀገር መጽ የጣፈንሳ መልካም አይደለም ብዬ አምናለሁ።

በአጠቃላይ በዛሬ እለት ያነጋገርናቸው ነዋሪዎች ሰላማዊ ሰልፍ በተደረገባቸው ከተሞች ውጥረት መንገሱን ይገልጻሉ። የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድን ነዋሪዎቹ ስለሚያነሱት ጉዳዮች ጠይቄያቸው ነበር።

በተጨባጭ አሁን አገራችን ውስጥ ያለው ሁኔታ ሰላምና መረጋጋት ያለበት ነው። ነገር ግን ይሄ ሰላምና መረጋጋት ቀጣይነት እንዳይኖረው በሰው አይምሮ ውስጥ መረጋጋት እንዳይፈጠር በብዙ መልኩ እየተሰራጩ ያሉ አሉባልታዎች አሉ። በተለያዩ ሶሻል ሚዲያ የሚሆን ኢንፎርማል በሆኑ የመረጃ መለዋወጫ ዘዴዎችም ሊሆን ይችላል። መከላከያ እንዲህ እያደረገ ነው፣ ፖሊስ እንዲህ እያደረገ ነው፣ ወጣቶች ላይ ይሄ እየተፈጸመ ነው፣ እዛ አካባቢ ይሄ እየሆነ ነው

በሚል በአይምሮ ውስጥ መረጋጋት እንዳይፈጠር እና ሁልጊዜ ሰው ስጋት ውስጥ እንዲሆን የሆነ ረብሻ ሲፈጠር እንዲበረገግ ለማድረግ የሚጠቀሙባቸው የተለያዩ ስልቶች ናቸው። አቶ መሀመድ አያይዘው የሚጠቀሱት ቁጥሮች ኃላፊነት በጎደለው መልኩ የሚሰራጩ ናቸው ካሉ በኋላ በአጠቃላይ ችግሩ የተፈጠረው የኢትዮጵያን ሰላም

መሆን በማይፈልጉ ኃይሎች በተፈጸመ ድርጊት ነው ይላሉ። የኦፌኮ አቶ ሙላቱ ገመቹ በበኩላቸው ህዝቡ ላለፉት ዘጠኝ ወራት አደባባይ ወጥቶ በባለቤትነት ጥያቄ እየጠየቀ መሆኑን ዓለም እያየው ነው ይላሉ። እኛ ያስተባበርነው እና ያስወጣነው አይደለም። አሁንም የምንናገረው እንግዲህ ባለቤት አልባ ነው የሚያሰኝም አይመስለኝም። ነ እንግዲህ ህዝቡ ራሱ ባለቤት ነው

ህዝብ በጠቅላላው አንድ ላይ ተነስቶ ለራሱ ጉዳይ እኔ የወከልኩት ሰው የለም፣ እኔ ራሴ ጉዳይን አስፈጽማለሁ ካለ የሚከለክለው ምን ነገር አለ? ይሄ እኮ መረጠን የተባለው ህዝብ እኮ ነው የወጣው ሌላ ጉዳይ አይደለም። መረጠን የተባለው ህዝብ መቶ በመቶ መርጦናል የተባለው ህዝብ ስለወጣ እነዚህን ህዝቦች ማረጋጋት ነው፣ በሰላማዊ መንገድ ማካሄድ ነው ወይስ አጸፋው

በሌላ በኩል ፍሪደም ሀውስ የተባለው ዓለም አቀፍ የዲሞክራሲ ሀሳቦች አራማጅ ተቋም በኢትዮጵያ የተፈጠረውን ሁኔታ አስመልክቶ የኢትዮጵያ መንግስት ትክክለኛ የሀብት ክፍፍልና ግልጽ የሆነ መንግስት እንዲኖር በጠየቁ ዜጎች ላይ የወሰደው ገዳይ እርምጃ እንዲቆም እንጠይቃለን ሲል መግለጫ አውጥቷል። አምነስቲ ኢንተርናሽናል በበኩሉ ባወጣው መግለጫ በኦሮሚያና ና በአማራ ክልል በመቶዎች የሚቆጠሩ ሰዎች በፖሊስ ጣቢያ መከላከያ ማሰልጠኛን ጨምሮ ወዳልታወቁ ማሰሪያ ቦታዎች ተወስደው ታስረዋል ካለ በኋላ በተቃውሞ ላይ በነበሩበት ወቅት

የታሰሩ በሙሉ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አምነስቲ ኢንተርናሽናል ጠይቋል። አድማጮች፣ የዚህን ዜና የተሟላ መረጃ ከምሽቱ ሶስት ሰዓት በሚኖረን ፕሮግራም ይዘው

በኢትዮጵያ በሳምንቱ መጨረሻ የተካሄዱ የተቃውሞ ሰልፎች ጋር በተያያዘ የተነሱ ሁከቶችና ክፉኛ እንዳሳሰቡት የዩናይትድ ስቴትስ መንግስት አስታወቀ። አዲስ አበባ በሚገኘው ኤምባሲውና በውጭ ጉዳይ መስሪያ ቤቱ የወጡ መግለጫዎች በግጭቱ ከሰልፈኞችና ከጸጥታ ባለስልጣናት በኩል

ህይወት ማለፉን ጠቅሶ ጉዳት ለደረሰባቸው ሀዘኔታውን አስታውቋል። አዲስ አበባ የሚገኘው ኤምባሲ ያወጣው መግለጫ በተለይ ሰልፎቹ የተካሄዱት ያለ ፈቃድ መሆኑን እንረዳለን፣ እናም ሁሉም ወገኖች በሰላምና ገንቢ በሆነ ውይይት በሰላም ጉዳዩን ለመፍታት የሚሰሩትን ሁሉ እንዲደግፉ እናሳስባለን የሚለውን ቃል በማህበረሰብ የመገናኛ ብዙኃን ክርክርና ትችት ቀስቅሷል። ሄኖክ ሰማስኬር ዝርዝሩን ይዟል።

የዩናይትድ ስቴትስ መንግስት በኢትዮጵያ በተለይ በኦሮሚያና አማራ ክልል የተወሰኑ ሰላማዊ ሰልፎችና የተቀሰቀሱ ሰላማዊ ሰልፎችና እንቅስቃሴዎችን ተከትለው የደረሱ ጥፋቶችና ሁከቶች እንዳሳሰቡት አስታውቋል።

We express our deep condolences to those who suffered as a result of the violence. We regret the damage to livelihoods, economic development and the social <laughs> fabric. <that's> <laughs> <such> <laughs> <violence range. laughs>

We urge all parties to support those who are seeking constructive dialogue and peaceful solutions. We also reaffirm our call to respect the constitutionally enshrined rights of all citizens, including those with opposition views, to gather peacefully and to express their opinions. <laughs>

በሕገ መንግሥቱ የጸኑ የዜጎች በተቃውሞ የሚገኙትን ጨምሮ በነጻነት የመናገርና በሰላም የመሰብሰብ መብቶች እንዲከበሩ ያለንን ጥሪ አሁንም እናጠናክራለን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም በስፋት ተመሳሳይ ይዘት ያለው መግለጫ ያወጣ ሲሆን በማህበረሰብ የመገናኛ ብዙሃን በርካታ ትችቶች የተነሱበትና በውጭ ጉዳይ መሥሪያ ቤቱ መግለጫ ያልተካተቱ አንዳንድ ይዘቶች ያለው ነው።

መግለጫውን ከነሙሉ መልእክቱ እናሰማችሁ። ዩናይትድ ስቴትስ በቅርቡ በኢትዮጵያ ሰላማዊ ሰልፎችን ተከትሎ የተነሱ ሁከቶች ክፉኛ እንዳሳሰባት ትገልጻለች። በሳምንቱ መጨረሻ በኦሮሚያና አማራ ክልሎች የተቀሰቀሱት ሁከቶች ከሰልፈኞቹና ከጸጥታ አስከባሪዎች ጉዳት ወይንም ሞት እንዳስከተሉ ከዘገባዎች

መረዳታችንን እናስታውቃለን። የሞቱት ሰዎች ቁጥር አስመልክቶ የታወቀ መረጃ የለም። የዩናይትድ ስቴትስ ኤምባሲ በሁከቶቹ የተነሳ ጉዳት ለደረሰባቸው፣ የንብረትና የኑሮ ኪሳራ ለገጠማቸው እንዲሁም በምጣኔ ሀብት ልማትና የማህበረሰብ መሰረታዊ ግንኙነቶች ላይ በደረሰው ጉዳት ክፉኛ ማዘኑን ለመግለጽ ይወዳል። ሰልፎቹ የተካሄዱት ያለፈቃድ መሆኑን እንረዳለን እናም

ሁሉም ወገኖች በሰላምና ገንቢ በሆነ ውይይት በሰላም ጉዳዩን ለመፍታት የሚሰሩትን ሁሉ እንዲደግፉ እናሳስባለን። በህገ መንግስቱ የጸኑ የዜጎች በተቃውሞ የሚገኙትን ሁሉ ጨምሮ በነጻነት የመናገርና በሰላም የመሰብሰብ መብቶች እንዲከበሩ ያለንን ጥሪ አሁንም እናጠናክራለን። የዩናይትድ ስቴትስ ኤምባሲ በፌስቡክ ገጹ ላይ ይፋ በሆነው መግለጫ በርካታ የህዝብ አስተያየቶች ደርሰውታል።

ወደ አንድ ሺህ ሰዎች ለጓደኞቻቸው ሲያካፍሉ ሌሎች ደግሞ ወደ ስምንት መቶ የሚጠጉ አስተያየት ሰጥተዋል። የሚበዙት አስተያየቶች ትችቶች ናቸው። ከነዚህ መካከል ዳግማዊ ፋኖ በጣም አሳፋሪ ካለ በኋላ ጥቅስ ሰልፎቹ የተካሄዱት ያለ ፈቃድ መሆኑን እንረዳለን ማለት ምን ማለት ነው? መቶ በመቶ ምርጫ ያሸነፈ አምባገነናዊ መንግስት ከመቼ ወዲህ ነው ለጸረ መንግስት ሰልፎች ፈቃድ የሚሰጠው ብሏል። ካሌብ ግርማ በበኩሉ

የዩናይትድ ስቴትስ በኢትዮጵያ መንግስት ላይ ጫና ማድረግ አለባት ካለ በኋላ የዴሞክራሲ መድረኩን እንድታስፋፋ፣ የፖለቲካ እስረኞች ያለምንም አይነት ቅድመ ሁኔታ እንዲፈቱና በአስቸኳይ ነጻና ፍትሐዊ ምርጫ እንዲካሄድ ጠይቋል። ካሌብ ግርማ

አስተያየቶቹ ሙሉ በሙሉ በዩናይትድ ስቴትስ ኤምባሲ የፌስቡክ ገጽ ላይ የሚገኙ ናቸው። በትናንትናው እለት የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል በበኩሉ በሳምንቱ መጨረሻ በኦሮሚያ ከ67 በላይ በአማራ ክልል ደግሞ ከ37 በላይ ሰዎች መገደላቸውን ከምንጮቼ አረጋግጫለሁ ሲል አስታውቋል።

ጋቢና ቪኦኤ። ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ። እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 5/6ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር

ድርጅታችንን አጋምሰናል። አሁን ሰዓቱ የሙዚቃ ነው። ዲጄ ፋትሱ መነጽሩን አድርጎ ፏ ብሎ እዚህ ስቱዲዮ ይገኛል። ዲጄ፣ ምን ይዛል? እንዴት ናቸው አድማጮቻችን? እንግዲህ ለዛሬ የተመረጠው ሙዚቃ ወደ ጃሉድ ይወስደናል? ወገናለኝ አለኝ ይላል ወገን አለኝ። የማስባት የምታስበኝ፣ የምወዳት የምትወደኝ ሮጀ ባት ባርቄ ባት

Kamas karame is kamas karame bad ta khatro ya mtaskarin likhe samay maqanat khana ya mtitai astadam ana au an

Yamu are very many in

በዚህ አሪፍ የመረጃ ታክሲ ስለተሳፈራችሁ ሁላችሁንም እናመሰግናለን። ፌስቡክ ላይ አት ቪኦ አማሪክ ላይ ተሳፍራችሁ እየተከታተላችሁን ላላችሁ ምስጋናችን ላቅ ያለ ነው። አስተያየቶቻችሁ እየደረሱ ነው። አሊ መኮንን ስለ ኢትዮጵያ ወቅታዊ ሁኔታ

በደንብ ዘግቡ ብሎናል። እናመሰግናለን። ጥረታችን ሁልጊዜም ቢሆን ለእናንተ መረጃ ማድረስ ነው። ልዩ ግርማ ደግሞ ጽዮን ስለ ኢትዮጵያ ያለች ተቆርቋሪነት በጣም ደስ ይላል፣ በጣም እንወድሻለን ብላለች። ልዩን፣ እኛም እንወዳታለን። ሀና ቆንጆ ደግሞ ይመችህ ዲጄ አፍሪካ ሙዚቃ ብላለች። ዲጄ ፋትሱን ነው ሀና ሁን። መልሳ ሄኔ ለመረጃው እናመሰግናለን። ጨምራ ደግሞ በጣም ያሳዝናል በምድራችን ላይ

የሚደርሰው ነገር ብላለች። ሁልጊዜም ቢሆን አስተያየቶቻችሁን አትቪ ማሐሪክ ላይ ላኩልን። በቀጥታ ፌስቡክ ላይ ደግሞ ዝግጅቶቻችንን በየቀኑ መከታተል ትችላላችሁ።

እንግዲህ ባለፈው ሳምንት ከተለያዩ የአፍሪካ ሀገሮች በንግድ ስራ ፈጠራ፣ በመንግስትና ህዝብ አስተዳደር ልምድን በመለዋወጥ እዚህ በዩናይትድ ስቴትስ የቆዩ የማንዴላ ዋሽንግተን የወጣት መሪዎች መርሃ ግብር የተሳተፉ ግሩም ግሩም ወጣቶችን ለእናንተ ስናቀርብ ቆይተናል። ከነዚህ ግሩም ወጣቶች መካከል ዛሬ ወደ ዛምቢያ እንሄዳለን። ቺፖሎፖሎ ቺፖሎፖሎ

ፖሎ ፖሎ ስሜ ፌዝ ካሊካካማሶፓ ይባላል። በዛምቢያ በሚገኘው የሚሊዮኖች እናት ማዘር ኦፍ ሚሊየንስ ፋውንዴሽን የተባለው የእርዳታ ድርጅት መስራች ና ዋና አስተዳዳሪ ነኝ። ድርጅቱ እርዳታ ለሚያስፈልጋቸው እናቶች ና ህጻናት የተመሰረተ ነው።

በተለይም በእስር ቤት ውስጥ የሚወለዱ ህጻናትን ለመርዳት ነው የተመሰረተው። በዛምቢያ ሰማኒያ ዘጠኝ የሚሆኑ የእስር ቤቶች አሉ። በእነዚህ እስር ቤቶች ውስጥ ሀምሳ በመቶ የሚሆኑት እስረኞች ደግሞ እርጉዝ ሆነው የሚመጡና ሴቶች ከነ ልጆቻቸው የሚታሰሩበት ነው። እናም እነዚህ ከወላጆቻቸው ጋር በእስር ቤት የሚኖሩት ህጻናት የትምህርት እድል አያገኙም፣ የተመጣጠነ ምግብ አያገኙም።

ህጻናቱ ሊያገኙ የሚገባቸውን የተሟላና ጤነኛ የመኖሪያ ቤት ሳያገኙ ነው የሚያድጉት። የሚተኙበትን ቦታ ራሱ ብትመለከተው በጣም ያልተመቻቸና ለህጻናት የማይሆን ቦታ ነው። እስር ቤቱን በዓይኔ ስመለከት እኔም እናት ነኝ፣ ልጄም በዚህ ቦታና ሁኔታ እንዲያድግ ፈቅዳለሁ በማለት ራሴን ጠየቅኩ። እናም

የራሴን ድርጅት በማቋቋም የሚመለከተውን የመንግስት አካል መሰረታዊ ትምህርት ለመስጠት አስፈቀድኩ። እኔ እንደማስበው ህጻናት ከተወለዱበት እስከ አምስት አመት ያለው እድሜ በጣም ወሳኝ እንደሆነ ነው። በእነዚህ አምስት አመታት ማንነታቸው ይወሰናል።

እናም የኔ ድርጅት የሚሊዮኖች እናት በሉሳካ በሚገኘው እስር ቤት ያሉ ህጻናትን ለመርዳት እንቅስቃሴን ጀመረ። የመጀመሪያ ደረጃ ትምህርትን የተመቻቸና የራሴ የሚሉትን የመኖሪያ ቦታ በማዘጋጀት እንዲሁም ከእስር ቤቱ ውጭ ያለውን ህይወት እንዲያውቁ በማዘጋጀት እንረዳቸዋለን። በአሁኑ ሰዓት ድርጅታችን በእስር ቤት የሚገኙ ከሁለት መቶ ሀምሳ በላይ ህጻናትን በመርዳት ላይ ይገኛል። ከተለያዩ ድርጅቶች እርዳታዎችን አሁንም እየፈለግን ነው።

እርዳታ አላገኘንም ብለን የምንሰራውንም አላቆምንም። እነዚህ ልጆች ለዛምቢያ ብቻ ሳይሆን ለአፍሪካም ጭምር የመጪው ዘመን ሀገር ተረካቢዎች እንደሆኑ እናምናለን። ዩናይትድ ስቴትስ አንድ አፍሪካ ቶታሊ ቱ ዲፍረንት ኮንቲነንትስ ንድ አሜሪካና አፍሪካ በጣም የተለያዩ ናቸው። እድገታቸውም የተለያየ ነው። ከአሜሪካ ያደነቅኩት ነገር በምንም አይነት መንገድ ህጻናት በእስር ቤት ውስጥ እንዲያድጉ አይፈቀድም።

በእርግጥ ልጆቹ ከወላጆቻቸው ጋር አለማደጋቸው ጥሩም አይደለም፣ መጥፎም አይደለም። በአፍሪካ ግን በተለይም በዛምቢያ ከታሰረችው እናት ጋር ነው ልጆች እንዲያድጉ የሚደረገው። በእስረኞች በታጨቀ ክፍል ውስጥና በተለያዩ ታሳሪዎች መካከል የሚያድጉት እነዚህ ህጻናት በተለያዩ በሽታዎች የመያዝ እድላቸው ከፍተኛ ነው። በትንፋሽ የሚተላለፉ እንደ ሳምባ ነቀርሳ አይነት በሽታና በኤች አይ ቪ ኤድስ የመያዝ እድላቸው ሁሉ በጣም የሰፋ ነው።

በዩናይትድ ስቴትስ ግን ወላጅ ሲታሰር ለልጆች የሚዘጋጅ የማሳደጊያ ቦታ አለ። ይህ እንግዲህ ልዩነታችን ነው። ወደ ስራ ሲሄድ የምመላለሰው በእስር ቤት ደጃፍ ነበር። እናም አንድ ቀን ለእነዚህ እስረኞች እኔ ምንድን ነው ማድረግ ያለብኝ ስል ራሴን ጠየቁ። ምግብ ነው ወይስ ልብስ እያልኩም አሰብኩ። በዛን ሰዓት የመጀመሪያ ልጄን እርጉዝ ነበርኩ።

ከወለድኩ በኋላ እስረኞችን ለመርዳት ተነሳው የሴቶችን የእስር ቦታ ስመለከት ልቤን የነካው ነገር በእስር ከሚገኙት ወላጆቻቸው ጋር ያሉት ህጻናት ነበሩ። ልጆቹ የመጀመሪያ ትምህርት እንዲያገኙ አስተማሪዎችን ቀጥሬ ለአምስት ዓመታት ልጆቹ በትምህርት ላይ ይገኛሉ። ሌላው ደግሞ ወላጆቹ የእስር ጊዜያቸውን ከጨረሱ በኋላ ከማህበረሰቡ ጋር በሚቀላቀሉበት ጊዜ ምን መስራት እንዳለባቸውና ህይወታቸውን እንዴት እንደሚመሩ አያውቁም።

እናም እነዚህን እናቶች እራሳቸውን እንዴት ማስተዳደር እንደሚችሉ እናስተምራለን። በአሁኑ ሰዓት በአምስት የተለያዩ እስር ቤቶች በመስራት ላይ እንገኛለን። ይህ ችግር በዛምቢያ የሚገኝ ችግር ብቻ አይደለም፣ በመላው አፍሪካ ያለ ችግር ነው። ስለ ጎዳና ልጆች እናወራለን። ኤች አይቪ በደማቸው ስለተገኘባቸው ልጆች እንወያያለን። ነገር ግን በእስር ቤት ከወላጆቻቸው ጋር ስለሚኖሩ ህጻናት የተደረገ እንቅስቃሴ የለም።

ስለዚህ የኔ ራይ በእስር ቤት ትምህርት ቤት መክፈት ብቻ ሳይሆን ለሌሎች ሰዎች ማድረግ እንደሚቻል ማሳየትም ጭምር ነው። በዚህ በማንዴላ ፌሎሺፕ መሳተፌ ከሌሎች ከአፍሪካ ሀገር ከመጡ እንደኔ አይነት ለውጥ ፈላጊዎች ጋር የመገናኘትና ልምድ የመለዋወጥ እድሉን አግኝቻለሁ አንድ ቀን ሁላችንም በጋራ በመሆን

በአፍሪካ ብቻ ሳይሆን በዓለም ለውጥ እናመጣለን የሚል ተስፋም አለኝ።

አስተያየቶቻችሁ እየደረሱን ነው። ሚኪያስ ተስፋዬ ወይኔ ዜና አለፈኝ ብሏል። ሚኪያስ ካለፈ ተመልሰ ፌስቡክ ላይ፣ አትቪ አማሪክ ላይ መከታተል ትችላለህ። ዝግጅቱ እንዳለቀ ከመጀመሪያው ጀምሮ መከታተል ትችላለህ። ከሳውን ፈለቀ ደግሞ ቪኦኤን ከ2002 ጀምሮ ከታተለዋለሁ ትክክለኛው ምርጫ ነው ብሏል። እናመሰግናለን። ሁልጊዜም የናንተ ትክክለኛ ምርጫ መሆን ነው እኛ የምንፈልገው። እናመሰግናለን።

Was world is was world a

እንግዲህ የዛሬው ፕሮግራማችን በዚሁ ይጠናቀቃል። በፌስቡክ ላይ አስተያየት ለሰጣችው መልእክቶቻችሁን ላደረሳችሁን አትቪዋ አማሪክ ላይ በትዊተርም እንዲሁ

ሃሽታግ ጋቢና ቪዮን በመጠቀም ሁልጊዜ አስተያየቶቻችሁን ስጡ። እናመሰግናለን። በሰላም በጤና ያገናኘን እያለን ያው ስናስተናግዳቸው ያመሸነውን የምስታወት አድራጋው ና ሄኖክ ሰማእግዜር ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያበሮ ነው። የጋቢና ዲጄ ደግሞ አፍሪካን ከዛምቢያ እስከ ደምቢያ በፍቅሩ እብድ ክንፍ ያደረገው ቺፖሎፖሎ ዲጄ ፋትሱ ነው። እናመሰግናለን ዲጄ። መልካም ምሽት። በነገው ጉዞ እንገናኝ።